ሳይንስና ሕብረተሰብ። መቀመጫቸውን በአሜሪካ ያደረጉ ኢትዮጵያውያን የጂኦፊዚካል ባለሙያዎች በየዓመቱ ወደ አሜሪካዊቷ ካሊፎርኒያ ይተማሉ። በዚያ መደበኛ ስብሰባ አላቸው። ከስብሰባቸው ጎን በቡድን በቡድን ሆነው ሲጨዋወቱ፣ ሁሌም የማይቀር አጀንዳ ይነሳል። አጀንዳው በውጭ ሀገር የሚኖሩ ብዙ ኢትዮጵያውያንን የሚያብሰለስላቸው ለሀገራችን ምን እንስራ ጥያቄ ነው። ከዓመታት በፊት የተካሄደ ውይይት ግን እንዲያው ባክኖ አልቀረም። ከውሃ ጋር የተያያዙ ጥናቶችን የሚያካሄዱ ሶስት ኢትዮጵያውያን አንድ ጥናት በትብብር ለማካሄድ ወሰኑ። ጥናቱ ከኢትዮጵያ የውሃ ሀብቶች ከፍተኛውን ቦታ በሚይዘው አባይ ላይ ትኩረት እንደሚያደርግ ተስማሙና ስራ ጀመሩ። ጥናቱን የማስተባበሩን ሚና ኮሎራዶ በሚገኘው የዩናይትድ ስቴትስ ጂኦሎጂካል ሰርቬይ ውስጥ ተመራማሪ የሆኑት ዶክተር ገብርኤል ሰናይ ወሰዱ። የአለማያ ዩኒቨርሲቲ ምሩቅ የሆኑት ዶክተር ገብርኤል ሙያቸው ከእርሻና ውሃ ጋር በቀጥታ የሚዛመድ ሲሆን፣ ሥራቸው የሳተላይት መረጃዎችን መተንተንን ይጨምራል። ሦስቱ ኢትዮጵያውያን ተመራማሪዎች ጥናቱን ያካሄዱት ከሁለት የሌሎች አገር ባለሙያዎች ጋር ተጣምረው ነው። በጥናታቸው ከሳተላይት መረጃ በተጨማሪ በአባይ ወንዝ ዙሪያ ለመቶ ዓመት ገደማ የተሰበሰቡ መረጃዎችን ተጠቅመዋል። የናሙና መረጃዎችም ለጥናቱ በግብዓትነት አገልግለዋል። የነ ዶክተር ገብርኤል ጥናት የአባይ ወንዝን የውሃ መጠን፣ በተለያየ አገር ላይ ያለውን የውሃ ፍሰት፣ እንደዚሁም ወደ ወንዙ የሚገባውንና የሚወጣውን የሚዳስስ ነው። እነርሱ ያካሄዱት ጥናት ቀደም ሲል በአባይ ዙሪያ ከተካሄዱት ምርምሮች በምን እንደሚለይ ዶክተር ገብርኤል እንዲያስረዳሉ። አባይ ላይ እውነት ነው ብዙ ጥናት ተደርጓል። ግን አንዱ የአባይን ብቻ ችግር አይደለም። በተለይ አፍሪካ ላይ የዳዳ ችግር አለ። ብዙ ጥናቶች የሚደረጉት የተወሰነ ዴታ ወይም የተወሰነ ሀገር ላይ በመውሰድ ነው፣ እና ያንን የተወሰነ ዴታ ለብዙ ቦታ ሪፕሬዘንት እንዲያደርግ ኤክስትራ ፖሊት እየተደረገ ነው። ብዙን ጊዜ ጥናቶች የሚያመለክቱት መጨረሻ ላይ ሞር ዴታ ያስፈልጋል እያሉ ነው። እና ምንድነው ልዩ የሚያደርገው? በእኛ ይህን ስናጠና ግን ሳተላይት ዴታ አለ ያ ሳተላይት ዴታ ሁሉንም ሀገር አንድ አይነት በሆነ መንገድ ኦልሞስት ኳሊቲው ባልተለያየ ሳተላይት አሜሪካ ሜዥር የሚያደርገው እና ኢትዮጵያ ሜዥር የሚያደርገው ኳሊቲው ተመሳሳይ ነው። እና ያ ሳተላይት ዴታ ዩኒፎርምሊ አኩሬት የሆነ ወይም ኮንሲስተንት የሆነ ዴታ ስላለ ያንን በማምጣት የተሻለ ግንዛቤ ይኖረናል በሚል እና ልዩ የሚያደርገውን ያን ሳተላይት ዴታ ማምጣታችን ነው። እንደ ዶክተር ገብርኤል ሁሉ መነሻቸው ከዓለማያ ዩኒቨርሲቲ የሆነው ዶክተር ዮናስ ካሳ ጥናቱን ለማካሄድ ያነሳሳቸው ሌላ ተጨማሪ ምክንያት እንዳለ ይገልጻሉ። የአባይን ውሃ አጠቃቀም አስመልክቶ በግብፅና በሱዳን መካከል እንደ ጎርጎሮሳዊው 1959 የተፈረመው ስምምነት መሰረት ያደረገው በግብፅ አስዋን ግድብ ላይ በተለካ የውሃ መጠን እንደሆነ ያስታውሳሉ። በወቅቱ በነበረው ልኬት 84 ቢሊዮን ሜትር ኪውብ ውሃ ወደ አስዋን ግድብ ይገባል። በዋሽንግተን ስቴት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ዮናስ ጥናታቸውን ለማድረግ ሲነሱ ይህን ልኬት እንደገና ለመፈተሽ እንዳሰቡ ይናገራሉ። ምክንያታቸውንም ይዘረዝራሉ። የአካባቢ ላለፉት 50 60 ዓመት ብዙ ለውጦች ተካሂደውበታል። የመሬት አጠቃቀም ለውጥ አለ፣ ዲፎሬስቴሽን የሚሆን የከተማ መስፋፋት፣ የሰው መጨመር፣ የክላይሜት መቀየር፣ እነዚህ አይነት ሁላ ለውጦች አሉበት እና በዚህ ታይም እንግዲህ ነገሮች እንደገና መታየት ይኖርባቸዋል። ያው ዳታውም እንደገና መታየት አለበት ተቀይሯን አልተቀየረም እና ዳት ወዝ አንደኛው ምክንያታችንም ነው። አዲስ መረጃ ለመጨመርና የተለየ ግኝት ላይ ለመድረስ አልመው የተነሱት ተመራማሪዎች በእርግጥም ያሰቡት ተሳክቶላቸዋል። ከዚህ በፊት በተለያዩ ጥናቶች ይጠቀሱ የነበሩ ሁለት አሀዞችን ያፋለሱ አዳዲስ መረጃዎችን አግኝተዋል። የመጀመሪያው ከነጭ አባይ የውሃ መጠን ላይ ወደ ሀምሳ በመቶ በሱዳን ረግረጋማ ቦታ ገብቶ ይቀራል የሚለውን የቀድሞ ጥናቶች መደምደሚያ ያስቀየረ ነው። በኢትዮጵያውያኑ የምርምር ውጤት መሰረት ወደ ረግረጋማው ቦታ ገብቶ በዚያው ወደ ከርሰ ምድር የሚዘልቀው የነጭ አባይ የውኃ መጠን 85 በመቶ ይደርሳል። ሁለተኛውና ለኢትዮጵያ ይበልጥ የሚጠቅመው የተመራማሪዎቹ ግኝት ደግሞ ዶክተር ዮናስ ቀደም ብለው ያነሱት ወደ አስዋን ግድብ ይገባል የተባለው የውኃ መጠን ጉዳይ ነው። ግኝቱ እንደሚያትተው ወደ አስዋን የሚገባው የውኃ መጠን ቀድሞ ከሚታሰበው ከፍ ያለና በዓመት 97 ቢሊየን ኪዩቢክ ሜትር የሚደርስ ነው። ዶክተር ገብርኤል ያብራራሉ። በወንዝ የሚያልፍ ነው። ውሃ በሁለት አይነት ይለካል። አንዱ ዛሬ ሂደን ስንለካው የምናገኘው ቁጥር ማለት ነው። ሌላው ደግሞ በተፈጥሮ የሚፈሰው ሌላ ሰው ባይጠቀምበት የሚፈሰው ውሃ ማለት ነው እና እኛ ዘጠና ሰባት ብለን ያልነው ለመስኖ ባይጠቀሙበት ሱዳን ወይም ሌሎች ቦታዎች ምን ይሆናል የሚለው ዘጠና ሰባት ቢሊየን ሜትር ኪዩብ ነው ብለናል። ግብፅና ሱዳን ግን ድሮ ሲስማሙ ዶኩሜንቱ እንደሚያሳየው ያ አማውንት ሰማንያ አራት ነው ብለው ነው እና ምንድነው ልዩነቱ ስንት ነው ማለት ነው። አስራ ሶስት ቢሊየን ሜትር ኪዩብ ይሄ አስራ ሶስት ቢሊየን ሜትር ኪዩብ ምን ማለት ነው? በኪሎሜትር ሲሰላ አስራ ሶስት ኪሎ ሜትር ኪዩብ ማለት ነው። ይሄ ስ ማለት ምን ማለት ነው? የአዲስ አበባ የቆዳ ስፋት አምስት መቶ ሀያ አካባቢ ስኩዌር ኪሎ ሜትር ነው። ያንን ሁሉ በሀያ አምስት ሜትር ከፍታ ያጠልቃታል ማለት ነው። በሌላ በኩል ስናስበው የጣና ሀይቅ ሀያ ስምንት ቢሊየን ሜትር ኪዩብ ነው። የዚያን ኦልሞስት ግማሽ ማለት ነው። የአስራ ሶስት እና በጣም በጣም ብዙ ውሃ ነው። ተመራማሪው እስካሁን በስሌት ውስጥ ሳይገባ የቀረውን የውሃ መጠን በኢትዮጵያ ካሉ ሌሎች ወንዞች መጠን ጋርም ያወዳደሩታል። የኦሞ ውሃ ፍሰት ከ15 እስከ 20 ቢሊየን ሜትር ኪዩብ መሆኑን የሚናገሩት ዶክተር ገብርኤል በጥናት የተደረሰበት የአባይ ውሃ መጠን የኦሞን ሶስት አራተኛውን እንደሚሸፍን ይገልጻሉ። ሸበሌ እና ገናሌ ወንዞችም ቢሆኑ ከ6 ቢሊየን ሜትር ኪዩብ እንደማይበልጡ ያስረዳሉ። ዶክተር ዮናስ በበኩላቸው ኢትዮጵያ የገነባቻቸውን ግድቦች ውሃ የመያዝ አቅም በማንጸሪያነት ይጠቅሳሉ። የግልገል ጊቤ 3 ግድብ አቅም 14 ቢሊዮን ሜትር ኪው መሆኑን ያነሳሉ። የተከዜው ግድብ ደግሞ 9 ቢሊዮን ሜትር ኪዩብ መያዝ ይችላል ይላሉ። ሱዳን ካባ የምትወስደው ውሃ መጠን 18.5 ቢሊዮን ሜትር ኪዩብ መሆኑን ያስታውሳሉ። በየአመቱ ወደ አስዋን ሳይታወቅ ይገባ የነበረውን የውሃ መጠን ኢትዮጵያ በአጠቃላይ ጥቅም ላይ ከምታውለው ውሃ ጋርም ያነጻጽሩታል። በ2016 ፋዎ ያወጣው ሪፖርት አለ። በ2016 ኢትዮጵያ ውስጥ 10.5 ቢሊዮን ሜትር ኪዩብ ውሃ ተጠቅማለች። እና ከዛ ውስጥ 85 ፐርሰንቱ ለኢሪጌሽን ነው፣ 7 ፐርሰንቱ ለእንስሳ የሚሆን ነው፣ 8 ፐርሰንቱ ደግሞ ለመጠጥ ለመጠጥና ለኢንዱስትሪ የሚሆን ነው። እና እንግዲህ የአባይ ውሃ ውስጥ አሁን ጠፋ የሚባለው ውሃ 13 ቢሊዮን ነው። እና የኢትዮጵያን ይሄ ሁላ የውሃ ፍላ ፍላጎት የሚያሟላ ውሃ ነው። ያው ከዛም በላይ ይተርፋ ማለት ነው። ከአምስት ዓመት በፊት በታዋቂ የምርምር መጽሔት ላይ የወጣው ይህ የተመራማሪዎቹ ጥናት አዲስ ነገር ይዞ ቢመጣም ኢትዮጵያ ተጠቅማበት እንደው እንደማያውቁ ሁለቱ ተመራማሪዎች ይናገራሉ። ዶክተር ገብርኤል ጥናታቸው በኢትዮጵያ ስላገኘው ተቀባይነትና ፋይዳው ተከታዩም ብለዋል። ይህን ፔፐሩን ፐብሊሽ እንደሆነ ኢትዮጵያ ያላሉ ጓደኞቻችን ልከንላቸው ነበር። በስራ አጋጣሚ ኢትዮጵያ ስሄድ እንደዚሁ ጓደኞችን አግኝቼ ፔፐሩን እንዳነበቡት እና እና እንዲሁም ያሉት ምንድን ነው ለነገር እኮ ግብፅ ከኮተዋ በላይ እንደምትወስድ ይታወቃል። እንዲሁም አንዳንድ ሪፖርቶችም አሉ ኮንሳልታንቶች የሰሩት ግን ይሄ ፔፐር ያስቀመጠው አንደኛ በትክክል ምን ያህል እንደሆነ እና እንዴት ሆኖ ከየት ከየት መጦ ይሄ ትርፍ ማውንት ከየት መጣ የሚለውን ጥሩ አድርጋችሁ አስቀምጣችሁታል ብሏል። ይሄ ደግሞ እንዴት ነው የሚጠቅመው ለሚለው ስናሰው፣ ለኔጎሽሽን ይመስለኛል። ለወደፊት ውሃ ኢንተርናሽናል ሪቨር ስለሆነ አባይ አገሮች ተገናኝተው መስማማት መደራደር ሲጀምሩ ምን ያህል ውሃ አለ የሚለው ነው የመጀመሪያው ጥያቄ። ማኔጅም ማድረግ የሚቻለው ውሃውን መጠን ካወቅን በኋላ ነው። በተሳሳተ ቁጥር ማኔጅመንት ፕላን ማድረግ አይቻልም። እና ለማኔጅመንት እና ለስምምነት ለመደራደር ይጠቅማል ብለን ነው የምንገምተው። ተመራማሪዎቹ ጥናታቸው ለኢትዮጵያ ትልቅ አስተዋጽኦ እንዳለው ያምናሉ። እስካሁን በጥናታቸው ዙሪያ በማንኛውም የኢትዮጵያ መንግስት መስሪያ ቤትም ሆነ ባለስልጣን ማብራሪያ ለመጠየቃቸውንም ይገልጻሉ። የኢትዮጵያውያኑ ተመራማሪዎች ተስፋ ግን አሁንም አልነጠፈም። ሀገራቸው ወደፊት በአባይ ዙሪያ ለድርድር ስትቀመጥ ከውሃ ክፍፍሉ ተገቢውን ድርሻዋን ታገኝ ዘንድ ጥናታቸውን እንድትጠቀም ይመኛሉ። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለም ወልደየስ ነኝ። መልካም ጊዜ